ዲሞክራቷ ሂለሪ ክሊንተንና ሪፐብሊካኑ ዶናልድ ትራምፕ ትናንት በምርጫ ዕለት ዋዜማ እንኳ ሳይቀር የምረጡን ዘመቻቸውን በበርካታ ክፍለ ግዛቶች አካሂደዋል። በዩናይትድ ስቴትስ የቅርብ ጊዜ ታሪክ የዘንድሮውን አይነት ከፋፋይ ምርጫ ታይቶ አይታወቅም ተብሏል። በህዝብ አስተያየት መለኪያዎች መሰረት ሂላሪ ክሊንተን በሁለት ማለትም በብሔራዊና በርካታ በበርካታ በዛሬ ምርጫ ውጤት ላይ ወሳኝነት አላቸው በሚባሉ ክፍለ ግዛቶች በአነስተኛ የድምፅ ብልጫ ነገር ያለማቋረጥ ተቀናቃኛቸውን ዶናልድ ትራምፕን እየመሩ ናቸው። ባልደረባችን ጂመሎን ሁለቱ እጩ ተወዳዳሪዎች ደጋፊዎች ለማግኘት በመጨረሻዋ ደቂቃ እያካሄዱ ባሉት እልህ አስጨራሽ ትግል ዙሪያ ተከታዩን ዘግቧል። ሰሎሞን ክፍሌ ያቀርበዋል። ሂለሪ ክሊንተን የመጨረሻውን ዕለት የምረጡኝ ዘመቻቸውን ያጠናቀቁት ፕሬዝደንት ለመሆን ወሳኝ ይሆናል ሲሉ ተስፋ በጣሉበት በፔንሲልቬንያ ነው። በምርጫው ዋዜማ ማለት በዚያ ለተሰበሰቡ ብዙ ሺህ ደጋፊዎቻቸው ሲናገሩም ከረዥምና ከፋፋዩ ዘመቻ በኋላ ይበልጥ ጠቃሚ ነው ያሉትን መልእክት አስተላልፈዋል። ቁጣ እቅድ አይሆንም ወዳጆቼ ኃይላችንን አሰባስበን ከችግሮቻችን ለመላቀቅ የምንሞክር ከሆነ እንደገና እርስ በርስ መነጋገር መጀመር ይኖርብናል። ከዚያ ከሁሉም አቅጣጫ የሚመጡ ጥሩ አስተሳሰቦችን ማግኘት እንችላለንና። ሂለሪ ክሊንተን በተለይ የፌዴራሉ ምርመራ ቢሮ የውጭ ጉዳይ ሚኒስትር ሳሉ ከግል የኢሜል አጠቃቀማቸው ጋር በተያያዘ ለሁለተኛ ጊዜ ባለፈው እሁድ በወንጀል አያስከስሳቸውም ሲል ነጻ ካወጣቸው በኋላ የደጋፊዎቻቸው ቁጥር አድጓል። በመጨረሻው የምርጫ ዘመቻቸው ወቅትም የፕሬዝደንት ባራክ ኦባማን ጨምሮ የበርካቶችን ድጋፍ አግኝተዋል። አምላክ ይህችን የተባበረች አሜሪካ ይባርክ። ወጥተን ድምፃችንን እንስጥ። ፕሬዚደንት ባራክ ኦባማ በሁለቱ እጩ ተወዳዳሪዎች መካከል የድምፅ ተቀራራቢነት አለ በሚባልበት በሚሽጋን ክፍለ ግዛትም ለክሊንተን ድጋፍ አሰባስበዋል። የሪፐብሊካኑ እጩ ፕሬዚደንት ዶናልድ ትራምፕ ትላንት ጠዋት ከመጨረሻዎቹ ዘመቻዎቻቸው የመጀመሪያውን ያካሄዱትም በፍሎሪዳ ነበር። ፍሎሪዳ ለእርሳቸው በብሔራዊ ደረጃ ልዩነቱን በማጥበብ ከኋላ መጥተው በፕሬዝደንትነት ለመመረጥ ወሳኝነት ስላለው ደጋግመው ተመላልሰውበታል። ትራምፕ አሁን ለሁለተኛ ጊዜ ኤፍቢአይ ክሊንተንን ነፃ ያወጣበትን መግለጫ በመኮነንም ለራሳቸው በሚውልበት መንገድ ተጠቅመውበታል። ሂላሪ ክሊንተን ሂላሪ ክሊንተን ሙሉ በሙሉ በተጭበረበረ አሰራር እየተደገፉ ነው። ከአሁን በኋላ ፍርዱን በነገው ምርጫ ወጥቶ ድምፁን የሚሰጠው የአሜሪካ ሕዝብ ይሆናል የሚወስነው። የሚሆነውም ያ ነው። ትራምፕ በዚሁ ዕለት በፔንስልቬንያ ዘመቻ ካካሄደችላቸው ሴት ልጃቸው ከኢቫንካ ድጋፍ አግኝተዋል። አባቴ ያለ ወላዋይነት ፍርጥ አድርጎ የሚናገር ሰው ነው። አቋሙ ምን እንደሆነ ታውቃላችሁ። የዛሬውን ምርጫ የሚወስነው የድምፅ ሰጪዎች በብዛት መሳተፍ ይሆናል ሲሉ ማት ጌሞን የተባሉ የሪፐብሊካን ፓርቲው እቅድ አውጪ ይናገራሉ። ሕዝቡን ደጋግመህ ማሳሰብ ያለብህ ተቀናቃኝህ ለምን ከአንተ ያልተሻለ አማራጭ እንደሚሆን ወይም መሆኑን ነው። እርግጥ በምርጫ ዘመቻ ላይ ያን መናገሩ ለሕዝብ መራር ቢሆንና ባይጥምም ሐቁ ይኸው ነው። በዛሬው የዩናይትድ ስቴትስ ፕሬዚደንት ምርጫ ማንም ያሸንፍማ ቀጣዩ መሪ ሀገሪቱን እንደገና አንድ ለማድረግ ግዙፍ ፈተናዎች ይጠብቁታል ሲሉ የታሪክ ተመራማሪው አለን ሊሽመን ያስረዳሉ። ለምሳሌ ዶናልድ ትራምፕ ቢመረጡ በምርጫ ዘመቻቸው ወቅት የተጠቀሙባቸውን አነጋገሮችና ማስፈራሪያዎች ማስወገድ አለባቸው። የፖለቲካ ተቃዋሚዎቻቸውን ማሰር አይችሉም። በዚህ አገር ክሊንተን ስልጣን ከያዙም የፖለቲካ ችሎታቸው የሚፈተንበት ይሆናል ሲሉ የታሪክ ምሁሩ አለን ሊሽመን ያብራራሉ። እርሳቸውም ቢሆኑ ከሪፐብሊካን ተቃዋሚዎቻቸው አነስተኛ ቁጥር ያላቸውን እንኳን ሊስቡ የሚችሉ ፖሊሲዎችና መርሃ ግብሮችን ነው ማዘጋጀት ያለባቸው። በእስካሁኑ ቅድመ ምርጫ ውጤት ዲሞክራቶች በበርካታ ክፍለ ግዛቶች አይለው ይታያሉ። የትራምፕ ደጋፊዎች ግን የሪፐብሊካኑ ድምፅ ሰጪ ሕዝብ በብዛት ይወጣል የሚል ተስፋ አላቸው። ያ ከሆነ ደግሞ እናሸንፋለን ብለው ያምናሉ።